ደም የፈሰሰባት መሬት ዝናብ አታዘንብም፣ እህልም አታበቅልም፣ ለሚኖርባት ህዝብም አትጠቅምም የሚል እምነት ነው ያለን፣ አሉ አንድ የአገር ሽማግሌ በጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ቀርበው የህዝቡን ጥያቄ ሲያቀርቡም። በመሆኑም የክልል እንሆን ጥያቄያችን ረዥም ጊዜ ያስቆጠረ ቢሆንም ደም ሳይፈስ በትዕግስትና በሰላማዊ መንገድ ስንጠይቅ ቆይተናል። ክቡር ጠቅላይ ሚኒስትር ምላሾ ምንድን ነው? የሚል ነበር መቋጫው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የከፋዎች ትግስትና ሰላማዊ የትግል ስልት ጥግ ለሌሎች ትምህርት እንደሚሆን አድናቆታቸውን ከገለጹ በኋላ ተከታይን ብሏል። ብዙ ተያያዥ ሲስተሚ ጉዳዮች አብሮ መታየት ያለባቸው ነገሮች አሉ። እንትን እንዳይሆኑ ቀለል አድርገን ልክ ቦንጋ ዋና ከተማ ከሆነ ሁሉ ነገር አለቀለት ብላችሁ ካሰባችሁ ከዛም አትሰሩም ማለት ነው። እንደሱ ቀለል ብሎ መታየት የለበትም። ያነሳቸው ችግሮች ግን ለምሳሌ ሞያሌን ብንወስድ ከሙያሌ አዳማ ለመምጣት ከዚህ አዋሳ እንደመሄድ አስቸጋሪ ነው። ያው ታውቃላችሁ፣ አዋሳን አቋርጦ ነው ሙያሌ ይመጣ፣ ወይም ከምንጃር አካባቢ ባህር ዳር መሄድ በብዙ ቦታ አቆራርጦ ነው መሄደው። ብዙ የኢትዮጵያ ቦታ በቂ ኢንፍራስትራክቸር ስለሌለ ሰዎች በሚፈልጉት ልክ ተገናኝተው ፍትህም ይሁን ኢኮኖሚ ማስታለጥ አልቻሉም። የደቡብ ስፔሻል ነገር እንዳይመስላችሁ ኦሮሚያ ውስጥ አለ፣ አማራ ውስጥ አለ፣ ይህ ችግር ሌሎች ክልሎች ውስጥም አለ። ሶማሌ ሞያሌ ያለው ሶማሌ ጅጅጋ ለመሄድ በጣም ብዙ ኪሎ ሜትር ይጓዛሉ። ይሄ ችግር ብዙ ቦታ እንዳለን እንዲገባችሁ ነው። የናንተ ትክክል አለም እያልኩ አይደለም። ብዙ ቦታ ነው ያለው ችግሩ። የእናንተን ፈተን የኢትዮጵያን ችግር አንፈታው። ሆሊስቲክ በሆነ መንገድ እያንዳንዱ ቦታ ያለውን ችግር እያዩ መፍትሄ ማስቀመጥ እንደሚያስፈልግ፣ ቦታ ርቀት ብቻ ምክንያት የሚሆን ከሆነ በዚያ ቢታይ። ነገር ግን የከፋ ህዝብ ከክልሉ ጋር ተመካክሮ ተወያይቶ አጥንቶ ተገቢው ክልል እዚህ አካባቢ ለብቻ መሆን ነው የሚል ክልሉ በትክክል አምኖ ተመካክሮ ከእናንተ ጋር ካመጣ ብዙ ለፌዴራል መንግስት የሚጨንቀው የሚያስቸግረው ጉዳይ አይደለም። እንደዛ እንዳታስቡ። ሸካዎች ያለባቸውን የሆስፒታል ችግር በቀዳማዊት እመቤት ጽህፈት ቤት በኩል እንዲፈታላቸው ላቀረቡት ጥያቄም ጠቅላይ ሚኒስትር ዶክተር አብይ አህመድ ተከታይን ብለዋል። የቀዳማዊት እመቤት ቢሮ የመንግስት በጀት አይጠቀምም። ቀዳማዊ መቤት ደሞዝ የላቸውም። አንድም ብር ከመንግስት አይጠቀሙም። ከተለያዩ አካላት እርዳታ እየለመኑ ነው የሚሰሩት በዚህ ዓመት ከግማሽ ቢሊዮን ብር በላይ የሚገመት እርዳታ በብር ማግኘት ችለዋል። በሀገር ደረጃ ወደ ሀያ የሚሆን ሃይስኩል እያሰሩ ነው። አሁን በአዲሱ ዓመት ተጨማሪ ሀብት ቀዳማዊ መቤት ቢሮ ሲያገኝ ይሄን አካባቢ ታሳቢ ማድረግ እንደሚገባው እኔም ማስባለሁ። ነገር ግን እንደ ሆስፒታል የለም፣ ላይብረሪ የለም ብለን ስንጠይቅ ልክ በጀት ያለው ተቋም ነው አድርጋችሁ እንዳታስቡ፣ እንደ ኤንጂኦ ለምኑ ብር ሲያገኝ የሚሰራ መሆኑን ታሳቢ ያርጋችሁ። ብሩ ከተገኘ ግን የከፋን ህዝብ ማስታወስ ይኖርበታል ለማለት ነው። ቀዳማዊት ከዚህ ውጪ ከአውሮፓ ህብረት 55 ሚሊዮን ብር ወጪ የተደረገበት የተባለውና 12 ዓመታትን አስቆጥሮ ውሃ ጠብ ስላላለበት የውሃ ፕሮጀክት በድልድይ አለመገንባት አሁንም እናቶች ጭምር በሐረግ ገመድነት ወንዝ እየተሻገሩ ስለመሆኑ የመንገድና ሌሎች መሠረተ ልማቶች በተመለከተ ከሕዝቡ ለቀረቡ ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚመለከታቸው የፌዴራልና የክልል መንግስታት ጋር ተነጋግረው ምላሽ እንደሚሰጡ ቃል ገብተውላቸዋል። ከሕዝቡም ዳጎስ ያለ ጭብጨባ ተበርክቶላቸዋል። ከእናቶች መቀነትና ከአጠቃላይ ከሕዝቡ በተውጣጣ 33 ሚሊዮን ብር የተገነባው የቡና ሙዚየም የሸረሪት ድር አድርቶበት ሥራ አለመጀመሩን በተመለከተም ከባህልና ቱሪዝም ኃላፊዎች ጋር ተነጋግረው ምላሽ እንደሚሰጡ ጠቅላይ ሚኒስትሩ ቃል ገብተዋል። ሸካዎች እንኳን ወደ ቤተሰቦ በደህና መጡ ብለው ጠቅላይ ሚኒስትር ዶክተር አብይን ከመቀበላቸው አልፈው የፈረስና ጋሻ ስጦታም አበርክተውላቸዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የከፋ ህዝብ በተለይ በተፈጥሮ ጥበቃ እያደረገ ያለውን ትጋት አመስግኗል። አንድ የአገር ሽማግሌ እኛ ሸካዎች ልብሳችን ጫካ ነው ያሉትን በማድነቅ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ሴክረታሪ የጠቅላይ ሚኒስትር ዶክተር አብይ አህመድ የቦንጋ ጉዞ ከመንግስት ሚዲያዎች በተጨማሪ የግልና የውጭ ሚዲያዎች እንዲካተቱ በማድረጉ የሚያስመሰግነው እንደሆነ በጉዞ የተሳተፉ ጋዜጠኞች ሲናገሩ ተደምጧል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ቦንጋ